ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ህዳር 23 2008 ዓ ም ዝግጅታችን ጀመረ ጤና ይስጥልን እንደምናመሻችሁ አድማጮቻችን ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሽታችኋል የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና አዳነች ፍስሐዬ ነን 15 ሚሊዮን ትንበያ ትንበያ ነው። ትንበያ ማለት የኤሊኖን ጥንካሬ መሰረት በማድረግ የኤሊኖ ክስተት እንግዲህ የተለያዩ ጉዳቶችን አብረው ይዘው ይመጣ አንዳንድ ያልተጠበቀ ዝናብ ስለሚያጠፋ ያልተጠበቀ ዝናብን፣ ሁለታ ደግሞ የድርቅ ጥንካሬንም ግምት ውስጥ በማስገባት ትንበያ በማድረግ ነው። 15 ሚሊዮን ለድርቁ ምላሽ ለመስጠት የተቋቋመው ብሔራዊ ኮሚቴ ጸሐፊ ሚኒስትር ደኤታ ምትኩ ካሳ ናቸው የሰማችኋቸው። በአብይ ርዕስ በስፋት ይመለሳሉ። አሁን ዋና ዋና የዓለም ዜና እናሰማለን። ካሊፎርኒያ ክፍለ ሀገር በሚገኘው ሳን በርናርዲኖ ትላንት ተኩስ ከፍተው 14 ሰዎችን ገድለው 17 ሰዎችን ደግሞ ያቆሰሉት ሰዎች ማንነት እንደታወቀ ባለሥልጣኖች ገልጸዋል። ተጠርጣሪዎቹ በዩናይትድ ስቴትስ የተወለደ የ28 ዓመት ዕድሜ ሰይድ ፋሩክና፣ የ27 ዓመት ዕድሜ ወጣት ታሽፊን ማሊክ እንደሆኑ የፖሊስ ኃላፊው ጃሬድ በርግን ገልጸዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ሪቻርድ ግሪን በዚሁ የአውሮፓውያን ዓመት በዩናይትድ ስቴትስ እንዲህ ያለው የጅምላ ጥቃት ሲደርስ 355ኛ ጊዜ መሆኑን ገልጾ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የሳን በርናርዲኖ ወረዳ የጤና ቢሮ ሰራተኞች ኢንላንድ ሪጅናል ሴንተር በሚባለው ማዕከል የዓመት በዓል ግብዣ ላይ እየተደሰቱ ሳሉ ነው ኦቶማቲክ መሳሪያ የያዙ አንድ ወንድና አንዲት ሴት ገብተው ተኩስ የከፈቱባቸው። የሳን በርናርዲኖ ፖሊስ አዛዥ ዣረድ በርግዋን አጥቂዎቹ ሳኢድ ፋሩክ የተባለ ዩናይትድ ስቴትስ ውስጥ የተወለደ የ28 ዓመት ወጣትና ታሽፊን ማሊክ የምትባል የ27 ዓመቷ ባለቤቱ ወይም እጮኛው መሆኗን ገልጸዋል። አጥቂዎቹን ፖሊሶች ተከታትለው በአቅራቢያው በሚገኝ ከተማ ባለ መኖሪያ ቤት ደርሰውባቸው በመኪና እያሳደዷቸው በተካሄደ የተኩስ ልውውጥ ሁለቱም ፋሮክ እና ማሊክ ተገድለዋል። በተመለከትነውና ምን አይነት ትጥቅ ይዘው እንደነበር ስናይ ዝግጅት የተደረገበት ጥቃት ይመስለኛል ስለዚህ እንዲህ ድንገት ወደ ቤት ሮጥ ብሎ እንደዚህ አይነት የታክቲክ ልብሶች ለብሰው መሳሪያ ብድግ አድርገው አልተመለሱም። የሳኤድ ፋሩክ የህቱ ባል የሆነው ፋርሃን ካን የአሜሪካውያን የእስላማዊ ግንኙነቶች ምክር ቤት የሎስ አንጀለስ ቅርንጫፍ በጠራው ጋዜጣዊ ጉባኤ ላይ ቀርቦ ለጥቃቱ ሰለባዎች ቤተሰቦች ሀዘኑን ገልጿል። የጥቃቱ ዜና በተነገረበት ወቅት በሲቢኤስ ቴሌቪዥን ቃለ መጠይቅ ላይ የነበሩት ፕሬዚደንት ባራክ ኦባማ ሌላ የጅምላ ተኩስ ጥቃት በመድረሱ ማዘናቸውን ገልጸዋል። ይህንን የአሁኑን ጥቃት በቁጥጥር ስር ማዋል እንችላለን ብዬ ተስፋ አደርጋለሁ። አጥቂዎቹ የተነሳሱበት ምክንያት ምን እንደሆነ ገና አላወቅንም። የአሜሪካውያንን ደህንነት በተሻለ ለመጠበቅ መውሰድ የምንችለው እርምጃ እንዳለ ግን እናውቃለን። በሁሉም የመንግሥት እርከኖች ፓርቲዎቹ ያለ ወገናዊነት የጋራ እርምጃ በመውሰድ እንዲህ ያለውን ነገር ወትሯዊ እንዳይሆን ማድረግ እንችላለን። የትናንቱ ጥቃት በዩናይትድ ስቴትስ እንደ ኤሮፓውያን የዘመን አቆጣጠር በ2012 ዓ ም ከኔትኬት ክፍለ ሀገር ሳንዲ ሁክ አንደኛ ደረጃ ትምህርት ቤት ውስጥ ከተፈጸመውና 26 ሰዎች ከተገደሉበት ጥቃት ወዲህ ከደረሱት ሁሉ የከፋው ነው። የእንግሊዝ የጦር አይሮፕላኖች ሶሪያ ውስጥ የአየር ድብደባ ጀምረዋል። ድብደባውን የጀመሩት እስላማዊ መንግስት ነኝ የሚለው ጽንፈኛ የሁከት ቡድን ለማሸነፍ እንዲቻል የሀገሪቱ ስትራቴጂ እንዲሰፋ ዴቪድ ካምረን ያቀረቡትን ሐሳብ የእንግሊዝ ፓርላማ ካጸደቀ በኋላ ነው። ሮያል አየር ኃይል ቶርኔዶ ተዋጊ ጄት አይሮፕላኖቹን ቆጵሮስ ከሚገኘው የእንግሊዝ የአየር መደብ አንስቶ ሶሪያ ውስጥ ያሉትን ኢላማዎች ከመታ በኋላ አይሮፕላኖቹ ወደ ሰፈራቸው መመለሳቸውን የብሪታንያ የመከላከያ ባለሥልጣናት ዛሬ ተናግረዋል። የአየር ድብደባው ኢላማ ያደረገው እስላማዊ መንግሥት ነኝ የሚለው ጽንፈኛ የሁከት ቡድን የሚቆጣጠራቸውን የነዳጅ መስኮችን እንደነበረ የእንግሊዝ መከላከያ ሚኒስቴር በትዊተር ገልጿል። ስለ ድብደባው ውጤት ግን የተናገረው ነገር የለም። በዩናይትድ ስቴትስ የሚመራው ጥምር ኃይል ተዋጊ ጄቶች ደግሞ ሶሪያ ውስጥ ጽንፈኛው ቡድን ኢላማዎች ላይ 14፣ ኢራቅ ውስጥ ደግሞ 18 የአየር ድብደባዎችን አካሂደዋል። ዋናው ኢላማ የጽንፈኛው ቡድን የነዳጅ ዘይት ሀብት እንደሆነ ዛሬ የወጣ የጥምረቱ መግለጫ ጠቁመዋል። ዩናይትድ ስቴትስ ውስጥ እስላማዊ መንግሥት ነኝ የሚለውን ቡድን የሚደግፉት ሰዎች ምን አይነት እንደሆኑ ለማወቅ የተደረገው አዲስ ጥናት መካከለኛ ዕድሜያቸው 26 ዓመት 86 ከመቶ ወንዶች የፕሮፓጋንዳን ለማግኘት ለማስፋፋት፣ በአብዛኛው ትዊተርና በሌላ የማህበራዊ የማህበረሰባዊ ሚዲያ የሚጠቀሙ ከመሆናቸው ሌላ ብዙም የሚታወቅ ነገር እንደሌለ ይገልጻል። አይሲስ ኢን አሜሪካ ፍሮም ሪትዊትስ ቱ ራካ አይሲስ በአሜሪካ ከትዊተር ልውውጥ እስከ ራካ በሚርዕስ የወጣው ጥናት የጆርጅ ዋሽንግተን ዩኒቨርሲቲ ፕሮግራም ሲሆን አሜሪካ ውስጥ ስላሉት የሱኒ እስላም የሆነውን ጽንፈኛ ቡድን ስለሚደግፉት አነስተኛ ቁጥር ስላላቸው ሆኖም ፈጣን ተግባር ስለሚያከናውኑት አሜሪካውያን ወይም ደግሞ በአሜሪካ ስለሚኖሩት ግለሰቦች ግንዛቤ ለማግኘት ነው። ጥናቱን ያካሄዱት ሰዎች ለስድስት ወራት ያህል የፍርድ ቤት ሰነዶችን፣ የማህበረሰባዊ ሚዲያ ጽሁፎችን፣ የዩናይትድ ስቴትስ ባለስልጣኖች መግለጫዎችን ሲመረምሩ የቆዩ ቢሆንም የጽንፈኛ ቡድን ደጋፊ አሜሪካዊን ለይቶ ለማወቅ እንደተቸገሩ አስገንዝበዋል። እዚህ ዩናይትድ ስቴትስ ውስጥ ከአይሲስ ጋር የተሳሰሩ ተግባሮች የሚፈጽሙት ሰዎች በዘር፣ በመደብ በትምህርትና በቤተሰብ ጀርባ ታሪክ እንደሚለያዩ ዘገባው ጠቁሟል። ዓላማቸውም የተለያየ እንደሆነ ዘገባው አክሎ ገልጿል። የቱርክና የሩሲያ የውጭ ጉዳይ ሚኒስትሮች በአውሮፓ የጸጥታ ስብሰባ ጎን ዛሬ ተገናኝተው መነጋገራቸውን የቱርክ ባለስልጣናት ገለጹ። ቱርክ አንድ የሩሲያ ተዋጊ ጀት መታከጣለች ወዲህ የሁለቱ ሀገሮች ባለስልጣናት በከፍተኛ ደረጃ ተገናኝተው ሲነጋገሩ የዛሬው ለመጀመሪያ ጊዜ መሆኑ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰርቢያ ዋና ከተማ ቤልግሬድ ከቱርክ ዋቻቸው ካፉ ሶግሎ ጋር ተገናኝተው እንደተነጋገሩ ስማቸው እንዲገለጽ ያልፈለጉ ባለስልጣን ጠቁመዋል። የአውሮፓ የጸጥታና የትብብር ድርጅት በሚኒስትሮች ደረጃ በሚያካሄደው ስብሰባ ጎን ነው የተገናኙት ባለስልጣናቱ። ቱርክ ባለፈው ወር በቱርክ ድንበር አጠገብ በሩሲያ ተዋጊ አውሮፕላን ላይ ተኩስ አገጣለች ወዲህ የሩሲያና የቱርክ ግንኙነት ክፉኛ መሻከሩ የሚታወቅ ነው። የፑንትላንድና የጋልሙዱግ አስተዳደሮች መሪዎች የሰላም ስምምነት በተፈራረሙ ማግስት በማዕከላዊ ሶማሊያ ውጊያ እንዳገረሸ ዛሬ ተዘግቧል። ሙዱግ በተባለው የማዕከላዊ ሶማሊያ ክልል ከምትገኘው ጋልካዩ ከተማ የአሜሪካ ድምፅ ሬዲዮ ዘጋቢ ባስተላለፈው ዘገባ መሰረት ዛሬ ማለዳ በከባድ መሳሪያ ቶክስ የተጀመረው ውጊያ ቀጥሎ ሁለቱም ወገኖች ሞርታሮችን እየተጠቀሙ ነው። የሕክምና ባለሥልጣኖች በገለጹት መሰረት ቢያንስ አስር ሰዎች ሲሞቱ ከ30 በላይ ጉዳት ደርሶባቸዋል። ጋልካዩ የተከፋፈለው ሙዱክ ክልል ክፍለ ሀገራዊ መዲና ነች። ሰሜኑ ክፍል በፑንትላንድ ቁጥጥር ስር ሲሆን፣ ደቡብ ክፍል ደግሞ በጋልሙዱክ ክልል ስር ይገኛል። በጋልካዩ ከተማ ባለው ሁለቱም ይገባናል በሚሉት መሬት ምክንያት ውጥረት ሰፍነ ቆይቷል። ያለ ሁለት እግሮቹ የሚሮጠው የደቡብ አፍሪካ አትሌት ኦስካር ፒስቶሬስ በግድያ ወንጀል ጥፋተኛ ነው ሲል የደቡብ አፍሪካ ከፍተኛ ይግባኝ ሰሚ ፍርድ ቤት ዛሬ ወስኗል። የበፊቱን ቀለል ያለውን ፍርድ ቀልብሶ ነው በግድያ ክስ ጥፋተኝነት የበየነበት ችሎቱ። ከፍተኛው ፍርድ ቤት ፍርድ የሰጠው ዛሬ ነው። ከሁለት ዓመታት በፊት ሴት ጓደኛውን ሪቫ ስቲን ካምፕን በመግደል ክስ ባለፈው ዓመት ተፈርዶበት እንደነበር ይታወሳል። ኤሪክ ሊች የተባሉት ዳኛ ዛሬ ብይን በሰጡበት ወቅት ሲናገሩ ፒስቶሪየስ የተኮሰው ማንነቱን ባላወቀው ሰውም ሆነ በጓደኛው ላይ ልዩነት የለውም፣ ምክንያቱም ሲተኩስ ሰው ሊገድል እንደሚችል መረዳት ነበረበት ብለዋል። የግድያው ክስ ቢያንስ በ15 ዓመታት ጽኑ እስራት ይቅርታ፣ በ15 ዓመት እስራት ያስቀጣል። አሁን የአትሌቱ ጉዳይ ወደ መጀመሪያ ፍርድ ቤት ተመልሶ ቅጣት ይወሰንበታል ተብሏል። በመጨረሻም ኢትዮጵያ በምታስተናግደው 38ኛ የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮና የግማሽ ፍጻሜ ግጥሚያዎች ዛሬ ማምሻውን በአዲስ አበባ ስታዲየም ተካሂደዋል። በቅድሚያ የተጫወቱት ሩዋንዳና ሱዳን ሲሆኑ በመደበኛውና በተጨማሪው ሰዓት ባለመሸናነፋቸው አሸናፊው የተለየው በመለያ ምት ነው። በዚህ መሰረት ሩዋንዳ አራት ለሁለት በሆነ ውጤት ለፍጻሜ አልፏል። ቀጥለው የተጫወቱት ኢትዮጵያና ኡጋንዳም በተመሳሳይ አሸናፊው የተለየው በመለያ ምት ሆኗል። ዩጋንዳ አራት ለሶስት አሸንፋ ለዋንጫ ፍጻሜ አልፋለች። ኢትዮጵያና ሱዳን የፊታችን ሁንድ ለደረጃ ይጫወታሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሄ በ22 ሜትር ባንድ በ13865 ኪሄ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሄ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 23 2008 ዓ ም ምሽት ፕሮግራም ነው። በዛን ወቅት ወታደሮችን አሰልጥነው እረቃ ተመደረጉ በፊት ነው፣ ይህን ባንዲራ ሰቅሎ ያገኘው። እና አለቃ በነገሩ አልተደሰቡት። ራሳሊንም ሄደው ካነጋገሩ በኋላ ይሄ ሰውዬ ይህን ሰንደቅ ዓላማውን እየሰቀለው ከእኛ መሬት በላይ አድርጎ እሱን የበላይ ማድረጉ ነው አገሩ። ስለዚህ ለምንድን ነው የተደረገው ብለው ከቁጭት ነው የተነሱት። ስለዚህ እነሱ ይህንን ማድረግ ከቻሉ እኛስ ለምን የራሳችንን ሰንደቅ ዓላማ አናውለበልብም? የአለቃ ገብረሃና ዛንታ በሚ ርዕስ በቅርቡ ታትሞ የወጣ መጽሐፍ ደራሲ መስፍን ሙላት ነው የሰማችሁት። በምሽቱ ባህልና ማህበረሰብ ይቀርባል። አሁን የዕለቱ አበይት ዓለም ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በበልግ ዝናብ መቅረትና ኤልኒኞ ባስከተለው ድርቅ ምክንያት የአስቸኳይ ጊዜ ምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 8 ነጥብ 2 ሚሊዮን መድረሱ ይታወቃል። የምህሩን ግምገማ መነሻ ያደረገ አዲስ የተረጂዎች ቁጥር ደግሞ የፊታችን ታህሳስ ይፋ እንደሚደረግ እየተጠበቀ ነው። ለድርቁ አደጋ ምላሽ ለመስጠት የተቋቋመው ብሔራዊ ኮሚቴ ጸሐፊ አቶ ምትኩ ካሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ቁጥሩን እንደሚጨምር ጠቆም አድርገው ነበር። በትክክል የሚታወቀው ግን ሰነዱ ይፋ ሲደረግ እንደሆነ ተናግረዋል። አቶ ምትኩን አዲስ አበባ ላይ ያነጋገራቸው እስክንድር ፍሬው ነው ቃለ ምልልሱን ይህንኑ ካረሩበት ይጀምራሉ ቁጥሩ የዚህ ጥናት ውጤት ነው የሚወስነው አሁን ስንቲውን አይታወቅም ስለዚህ ጥሩ የሚመስለኝ እዚ ጋር አካሂዱ ምን ይመስላል የሚለው ማየት ጠቃሚ ይመስለኛል ይህንን አሁን ስናደርግ የኢትዮጵያ መንግስት ብቻ የሚሰራው? ለሚሰራው የኢትዮጵያ መንግስት የሚመለከታቸው ፌዴራል ሚኒስቴር መስሪያ ቤቶች አሉ የክልል ሴክተር ቢሮዎች አሉ ከዛ ባሻገር ደግሞ የተባበሩት መንግስታት ድርጅት አባላት አሉ። እንደነ ኤፍኤኦ የመሳሰሉ የዓለም እርሻ ድርጅት፣ የዓለም ምግብ ፕሮግራም ደብሊኤፍ ፒ፣ ዩኤን ኦቻ የሰብአዊ ድርጅቶች አስተባባሪ፣ ደብሊኤችኦ የዓለም ጤና ድርጅት እነዚህ ያሉበት ከተባበሩት መንግስታት ድርጅት አባል ድርጅቶች። ከዛ ባሻገር የሁለትዮሽ ስምምነት ያላቸው እንደነ ዲፊት እንደነ ዩኤስኤድ የመሳሰሉ እዚህ ውስጥ አሉበት። ኢንተርናሽናል ኤንጂኦ እንደነ ኬር ሴቭ ዘ ችልድረን እንደነ ጎል የመሳሰሉ፣ እነ ወልድ ቪዥን የመሳሰሉ አሉበት ከነዚህ የተውጣጣ ቡድን ነው ወደ መስክ ተሰማርቶ አሴስመንቱ የሚሰራ ግምገማ ነው የሚሰራው ከኢትዮጵያ መንግስት ጋር በመቀናጀት ነው በመቀናጀት ነው የሚሰራው እንደ ምሳሌ ለማሳየት አሁን የምህር ግምገማው አሁን ሲደረግ የምህር ማለት የክረምቱ ማለት ነው የክረምቱ ሲደረግ ከጥቅምት 13 እስከ 30 የተደረገው በስምንት ክልሎች ነው የተሰራ ስምንት ክልሎች ምዕራብ ቃይና አርብቶ አደር ጨምሮ የተሰራ ሲሆን ይህንን ሳለ መስራት 24 ቡድኖች 216 ባለሙያ በ134 ተሽከርካሪ ተንቀሳቀሰ ለዚህ ከዛ ሲመጣ ምንድነው ሁሉንም አካላት ያሳተፈ ነው ግሎችንም የሁለትዮሽ ስምምነት ያላቸውንም ዓለም አቀፍ መንግስታዊ ድርጅቶችንም እንደዚሁም የተባበሩት መንግስታት ድርጅት ጭምሮች ጭምር ያካተተ ግምገማ የተደረገው። ለዚህ በክልል ደረጃ ሰርቶ ከመጡ በኋላ ፌዴራል ደረጃ ላይ ቁጭ ብለው በጋራ መረጃውን ያ መረጃ አንደኛ በየክልሉ በክልል ካቢኔ ይጸድቃል። ወደ ፌዴራል ደግሞ ከመጣ በኋላ በብሔራዊ የአደጋ መከላከያ ዝግጁነት ኮሚቴ አማካኝነት ይጸድቅና እርስዎ በጽሀፊነት በሚመሩት ማለት ነው። እኔ በጽሀፊነት በመመራው ይጸድቅና ለለጋሾች ይቀርባል። የኢትዮጵያ መንግስትና በኢትዮጵያ የተባበሩት መንግስታት ድርጅት አባላትን የሚያስተባብር አለ። የዩኤንዲፒ እና የሂማኒቴሪያን ኮኦርዲኔተር ለዩኤኖቻን ጭምር በጋራ የሚያስተባብር አካል ኮቸር በመሆን የጋራ ሊቀመንበር በመሆን በጋራ የምናቀርበው ከዛ በኋላ ሁሉም የሚመለከታቸው አካላት ከታዩበት በኋላ የጋራ ሰነድ ነው የሚሆነው። የጋራ ሰነድ ሲባል አሁን ጆይንት ሂማኒቴሪያን ሪኳየርመንት ዶክመንት ነው የሚለው። ጆይንት የሚለው ለምንድን ነው? የጋራ የሰብአዊ እርዳታ ጥያቄ ሰነድ ሰነድ እሱ ተብሎ በጋራ ይወጣል። እሷ ናት እንግዲህ ለእርዳታ ማሰባሰብ ለኢትዮጵያ መንግስት ለሚመድበውም ለጋሾች ለሚሰጡትም መሰረታዊ ሰነድ ሆኖ መነሻ ሰነድ ሆኖ የሚያገለግል እሱ ነው። ለዚህ እሱ በቀጣዩ ታህሳስ ወር ውስጥ በመጀመሪያው ሳምንት ይወጣል ብለን ነው የምንጠብቀው። ለዚህ ቁጥሩ ያንን የሚታሉ በትክክል ያቁጥ 15 ሚሊዮን ሊደርስ ይችላል የሚሉ አንዳንድ መረጃዎች እየወጡ ነው፣ በተለያዩ የመገናኛ ብዙኃንም በአንዳንድ የእርዳታ ሰጪ አካላትም። አስቸኳይ ጊዜ ምግብ እርዳታ ፈላጊዎች ቁጥር አሁን በአዲሱ ግምገማ ተከልሶ ታህሳስ ላይ በሚወጣው ሰነድ 15 ሚሊዮን ሊሆን ይችላል የሚሉ አሉ። 15 ሚሊዮን ትንበያ ነው ትንበያ ነው። ትንባያ ማለት የኢሊኖን ጥንካሬ መሰረት በማድረግ ኢሊኖ ክስተት እንግዲህ የተለያዩ ጉዳቶችን አብረው ይዘው የሚመጣው አንዳንድ ያልተጠበቀ ዝናብ ስለሚያጠፋ፣ ያልተጠበቀ ዝናብም ሁለታ ደግሞ የድርቅ ጥንካሬንም ግምት ውስጥ በማስገባት ትንበያ በማድረግ ነው 15 ሚሊዮን። ስለዚህ አሁን የክረምት ግምገማው 15 ሚሊዮን የሚባለውን፣ 20 ሚሊዮን የሚባለውን፣ 10 ሚሊዮን የሚባለውን የትኛው ትክክል ነው የሚለውን ጭምር በሚመልስ አግባብ የተሰራ ነው። ለዚህ 15 ሚሊዮን አሁን ትንባያ ነው ብሎ ነው መውሰድ የሚቻለው። ትንባያ ሲባል እንግዲህ ሁኔታውን ስናይ ሊሆንም ላይሆን የሚችል ነው። ስለዚህ ትክክለኛው የምህርን ተከትለን የምናገኘው ውጤት ነው ትንባያ ሲባል። ስለዚህ እናንተ በምታውቁት መንገድ የወጣ ነው ማለት ነው። 15 ሚሊዮን የሚለው እናንተ የተነበያችሁት ነው ወይስ ከየት የተነበየ ነው? ይሄ ዩኤን ኦቻ ያወጣው ነው። ዩኤን ኦቻ ብዙ ጊዜ ምንድን ነው ኦቻ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት። እሱ ያወጣው ነው። ብዙ ጊዜ የሚጠቀሙ ምንድን ነው ሀብት ለማሰባሰብ ይጠቀሙባቸው እነዚህ መረጃዎች ናሽናል ዶኖሮችን አለርት ለማድረግ በንቃት እንዲጠብቁ ለማድረግ የሚወጡ ናቸው። ለዚህ እሱ ማለት ዩኒላተራል ነው። ዩኒላተራል ማለት ተናጠል። ለዚህ ትክክለኛ ህዝብ ብለን የምንወስደው ለወደፊቱም ቢሆን ሊታወቅ የሚገባው የጋራ የሰብአዊ እርዳታ ጥያቄ የምናቀርብበት ሰነድ የጆይንት ማ ሪኳየርመንት ዶክመንት የምንለው እሱ ላይ የሚወጣ ፊገር ነው። ለምሳሌ ስምንት ነጥብ ሁለት ማለት የሁለታችንም ነው፣ የኢትዮጵያ መንግስት ሌሎች ከኛ ጋር የሚሰሩትም ጭምር የተስማሙበት እሱ ነው ገዥ። ስለዚህ አሁን በቀጣይነት ገዥ የሚሆነ አሃዝ የትኛው ነው ከተባለ የምህር ግምገማን ተከትሎ ይፋ የምናደረገው በታሳሶር ይፋ የምናደረገው መረጃ እሱን ጋራችን የሚሆነው ትክክለኛ የሚባለው እሱ ነው። አቶ ምትኩ እዚህ ላይ ግን ለማንቃት ብለዋል። አለርት ሆነው እንዲጠብቁ የአጋሮች ወይም እርዳታ ሰጪ ተቋማትና ሀገራት ብለዋል። ከዚህ አንጻር ለጋሽ ሀገራትም ቢሆኑ የተከለሰው የእርዳታ ፈላጊዎችን ቁጥር የሚያሳይ ሰነድ ቶሎ መውጣቱ አስፈላጊ ነው እያሉ ነው። ለምሳሌ በኢትዮጵያ አሜሪካ አምባሳደር ከሆኑት ፓትሪሺያ ሀስላክ ጋር ቃለ መጠይቅ ነበረኝ እና እሳቸው የሰነዱ ቶሎ መውጣት ልንሰጥ የምንችለውን ድጋፍ በቶሎ እንድናደርግ ያግዘናል። ምክንያቱም ሂደቶች አሉ ገንዘብ ለማምጣትም የምግብ እርዳታ ለማምጣትም ሂደቶች አሉ፣ ጊዜ ይጠይቃል እና ቶሎ መለቀቁ ወሳኝ ነው ይላሉ እና ምንድን ነው የእርስዎ አስተያየት? በእናንተ በኩል እየተደረገ ያለው ጥረት መልካም ምንድን አሁን የሰነዱት ቶሎ መውጣት ተገቢ ነው ብሎ የሚያነሱት የሪሶርስ ኮምፒቲሽን አለ። አሁን ኤልኒኖ ነው የሚባለው የአየር ንብረት ክስተት ፉክክር አለ። ፉክክር ስላለ የፉክክሩ ውስጥ ለመግባት እንዲቻል እሱ ነው ዋናው። ይህንን መሰረት በማድረግ የኢትዮጵያ መንግስት ምንድ ነው ያደረገው ከተባለ በፊት የክረምት ግምገማ ይካሄድ የነበረው በህዳርና በታህሳስ ውስጥ ነው። የአርበታድሩን አካባቢ ታሳስ ነው ምዕራብ ቀያኑ አካባቢ ላይ ዳር ነው የምናደረገው። አሁን ምንድን ነው ወደ ጥቅምት አምጥትነዋል። የአንድ እርምጃ ነው ወደዚህ ማምጣታችን አንድ እርምጃ ነው። ሁለተኛ ከዚህ ቀደም የቁጥሩን ይፋ የምናደረገው ጥር ውስጥ ነው። አሁን ወደ ታሳስ አምጥተናል። ይሄ ደግሞ በችኮላ የሚሰራ ስራ አይደለም። ሀብት ለማሰባሰብ ተብሎ እንዲሁም የሚወጣ ሳይሆን ትክክለኛውን ተረጂ በአግባቡ መለየት ይጠይቃል። ለምን? እያንዳንዱ እርዳታ የምትሰላው በሰው ነው። ለምሳሌ እያንዳንዱ ምግብና ምግብ ነክ ያልሆኑትን አቅርቦቶች ስናሰላ በሰው ነው የምናሰላው። ለእቅድ ይጠቅመናል ነው። ትክክለኛ እቅድ አቅደን ወደ ተግባር ለመግባት ስለሚጠቅመን ትክክለኛ ቁጥር መታወቅ አለብን። ያ ስላለ የራሱ ሂደት አለው። ለዚህ ቀደም ብሎ ከለጋሾች የሚነሱትን ቀደም ብሎ ማውጣቱ ጠቃሚ ነው የሚባለውንም ግምት ውስጥ አስገብተናል። ተነጋግረናል ከበርካታ ለጋሽ ሀገራትም ጋር እዚህ ካሉ ኤምባሲዎችም ጋር ቀደም ብሎ እንዲካሄድ የተደረገው ከነሱ ጋር ባለን ስምምነት መሰረት ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በአንዳንድ የኦሮሚያ ከተሞች የአዲስ አበባን ማስተር ፕላን በመቃወም በተማሪዎች የሚካሄድ ሰልፍ ዛሬም መቀጠሉ ታውቋል። በተቃዋሚዎች ላይ የጸጥታ አስተባባሪዎች በሚወስዱት እርምጃም የሰው ሕይወት እንደጠፋ የቆሰሉና የታሰሩ እንዳሉ ለአሜሪካ ድምጽ ሬዲዮ የአፋን ኦሮሞ ቋንቋ ቃለ ምልልስ የሰጡ ነዋሪዎችና የተቃዋሚ ፖለቲካ ተወካዮች ተናግረዋል። በነሞዳንዴ ዳንዲ የተጠናቀረውን ዘገባ ዝርዝር ትዝታ በላቸው ታቀርበዋለች። በደቡብ ምዕራብ ሸዋ ዞን በቶሌ ወረዳ በባንቱ ከተማ የሁለተኛ ደረጃ ትምህርት ቤት ተማሪዎች ባካሄዱት ሰላማዊ ሰልፍ ላይ ፖሊስ በወሰደው እርምጃ አንድ ተማሪ መገደሉን የዞኑ የኦሮሞ ፌዴራሊስት ኮንግረስ ተወካይ አቶ ገብረ ሚካኤል ደበላ ለቪኦኤ ገልጸዋል። እንግዲህ የተፈጠረው በዚህ ወር ማለት ነው። በህዳር ወር ሀያ አንድ ማታ ጥምቀት ነበረ፣ የማርያም ኒክስ ነበረ። ልጆች ከዛ ሲመለሱ ያው እንደ ዘፈን የመብት ጥያቄ አነሱ። ድንበራችን ይከበር፣ ማንነታችን ይከበር ዲሞክራሲ የውሸት ሳይሆን የእውነት ይሁን፣ ፍንፍኔ መሬታችን ናት፣ እንብርታችን ናት የምለው ነው። ከዛ በኋላ ማንም ፖሊም ሳይመጣ ነው በራሳቸው ይህንን ብሎ እንደ ዘፈን አድርጎ ከተመለሱ በኋላ ትላንት ቀጠሉ። ትላንት ወደ አምስት ሰዓት ላይ ከትምህርት ቤት ወጥቶ ማንንም ሳይነኩ፣ ንብረት ሳይነኩ፣ ሰውን ሳይነኩ ይሄንን ድንበራችን ይከበር፣ ማንነታችን ይከበር ፍንፍኔ ትልቋ ከተማችን ናት። ቋንቋችን የፌዴራል ቋንቋ ይሁን የምልል ከዚህ ውጭ ምንም ያደረጉት ነገር የለም። በዚህ መካከል ከፊት ከፊት የትምህርት ቤቱ ዳይሬክተር እና ሽማግሌ የተባለው የአካባቢ ሰው ፖሊስ ወስዶ ከኋላና ከፊት ሆኖ ልጆቹን ካቆሙ በኋላ ተኩስ ከፈቱ። በዚህ ላይ አራት ልጆች ቆስሎ ወዲያውኑ ወደቁ። አንደኛው እየተነሳ እየተረገጠ ሀያ ሁለት ሜትር ደሙ እየፈሰሰ በሀያ ሁለተኛ ሜትር ላይ ወደቀ። ከተመጣበት ቦታ ላይ እና እነዛ ልጆች ሉቃስ የሚባል ወሊሶ ሆስፒታል አለ እዛ ተኝቶ እየታከመ ነው። አንዱ ከፍተኛ ስብራት በግራ እግሩ ላይ ደርሶ ዋር ገብቶ ወይም ደግሞ ቀዶ ሕክምና ገብቶ እስከ ምሽቱ አራት ሰዓት ሊወጣ አልቻለም። በዛ ነው ትሴን የወጣ ነው። ዛሬ ኦፕራሲዮንን ጨርሶ ወጥቶ መኝታ ክፍል እንዳለ ተደውሎ ሁልኛል። በሌላ በኩል ደግሞ በምዕራብ ወለጋ ዞን ጉሊሶ ወረዳ የጨሊያ ሁለተኛ ደረጃ ትምህርት ቤት ተማሪ ትላንት መሞቱን የአካባቢው ነዋሪዎችና የኦሮሚያ ፖሊስ ኮሚሽን ቃል አቀባይ አቶ ሰለሞን ታደሰ መግለጻቸው ይታወሳል። በዚህ ዕለት ቆስሎ አይራ ሆስፒታል እንደገባ ነዋሪዎቹ የገለጹት ሌላ የአስራ ሁለተኛ ክፍል ተማሪ ዛሬ ጠዋት መሞቱን ከነዋሪዎቹ አንዱ ገልጸዋል። እንደምታውቀው በዚህ ሰሞን በምዕራብ ወለጋ በአይራ ጉሊሶ ወረዳ ስር በሚገኙ ጨሊየካ በምትባለው አካባቢ ኬኔሳ ጫላ የሚባለው ተማሪ በኦሮሚያ ፖሊስ በተተኮሰ በጥይት ትላንትና ቆስሎ አይራ ሆስፒታል ገብቶ ዛሬ በሁለት ሰዓት ላይ በሞተ ከዚህ ዓለም ተለይቷል። አስከሬኑ በሁለት መኪና ታጅቦ ዛሬ ዳንዶ በምትባለው ቀበሌ የቀብር ሥነ ሥርዓቱ በዚህ ሰዓት እየተካሄደ ነው። ባይራ ከተማ ደግሞ ገመቹ ተቀባይ የሚባል አንድ ወጣትም ተደብድቦ ጭንቅላቱ ተፈንክቶ እጆቹም ተሰባብሮ ክፉኛ ተጎድቶ ጀርባውም በዱላ ተደብድቦ ተቀጥቅጦ አሁን ሆስፒታል ገብቷል። በብዛትም የታሰሩ ሰዎች አሉ። አክሊሉ ተፈራ የሚባሉ፣ ገመቹ መኮንን፣ ጉቱ አበራ፣ አማኑኤል በቀሌ፣ ሴና ተፈር የሚባሉ ሰዎችም እንደታሰሩ ነው። ምክትል ኮሚሽነር ሰለሞን ታደሰ ተማሪው የሞተበትን ሁኔታ እንዲህ ሲሉ ገልጸዋል። ጥይቱ በማንኛውም አካል ይተኮስ፣ የዚህ ልጅ ሕይወት ማለፍ እንደ ኮሚሽንም ሆነ እንደ መንግስት ትክክል አይደለም። አስፈላጊው ምርመራ ተደርጎ እርምጃ የሚወሰድበት መሆኑን መግለጽ እፈልጋለሁ። ጠቅላላ ተማሪዎች ላይ የኃይል እርምጃ የሚወሰድበትን ሁኔታ ተጠይቀው፣ ማንኛውም አካል ተማሪዎችን ጨምሮ ያላቸውን ጥያቄ በሰላማዊ መንገድ የህብረተሰቡን ሰላም ሳያደፈርሱ መጠየቅ ይችላሉ ብለዋል ምክትል ኮሚሽነር ሰለሞን ታደሰ። ማስተር ፕላንን ጨምሮ ተማሪዎችና የተቃዋሚ ፓርቲዎች ለሚያነሷቸው ጥያቄዎች መንግስት ምላሽ ከመስጠት ለምን ተቆጠበ? ለሚለውም ጥያቄ እንዲህ ሲሉ መልስ ሰጥተዋል። አካ በእኛ በኩል ይሄ ጥያቄ የተመላልሶ በመነሳቱ ጆሮአችንን ሰተን ማዳመጥና መከታተል አላቆምንም። የማስተርፕላን ጉዳይ ግልጽ ያልሆነላቸው ሰዎች ግልጽ እንዲሆንላቸው የሚመለከተው አካል በየደረጃው ማብራሪያ እየሰጠ ይገኛል። መንግሥት አልዋይም ማብራሪያም አልሰጥም አላለም። ነገር ግን የሀገሪቷ ሰላም እንዳይታወክ ነገር ግን የሀገሪቱ ሰላም እንዲታወቅ የሚፈልጉ አካላት ናቸው ይህን የሚያደርጉት። አሁን እንኳን በተለያዩ ከተሞች ሕብረተሰቡ ከመንግሥት አካላት ጋር ውይይት በማድረግ ላይ ይገኛል። እነዚህ ውይይቶች መልካም አስተዳደርንና ይህንን ጉዳይ በማስመልከት ነው የሚካሄዱት። የተቃዋሚ ፓርቲዎችን ማመልከቻ በተመለከተ የፌዴራል መንግሥት መልስ የሚሰጣቸው ይሆናል። እንደ ክልል እኛ በኩል ያለው እውነት ይሄ ነው። ጥቅምና ጉዳቱን ሳያውቁ ይህንን ብጥብጥ የሚያካሄዱ ሰዎችን የሚጠቀሙባቸው አካላት አሉ። ምክትል ኮሚሽነር ሰለሞን ታደሰ ጨምሮም ተቃዋሚ ፓርቲዎች ሰዎች ሳይታሰሩና ሳይሞቱ እንደ ታሰሩና እንደ ሞቱ አድርጎ መግለጻቸው የተለመደ ነው ብለዋል። ሰላም በማደፍረስ ከሚታወቁ አካላትም ጋር የተቃዋሚ ፓርቲዎች ይሰራሉ ብለዋል። ከአገር ውጭ ተቀምጠው ተማሪዎችን የሚያነሳሱም አሉ ብለዋል። ኮሚሽነር ሰለሞን ታደሰ እነዚህ ግን እነማን እንደሆኑ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ የሐሙስ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ድምፁ ድንገት በመቆረጡ ባለፈው ዘገባ ውስጥ ይቅርታ እንጠይቃለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ በሚቀጥሉት ሁለት ዓመታት ከዓለም ዙሪያ የምትቀበላቸውን ስደተኞች ቁጥር በከፍተኛ ደረጃ እንደምታሳድግ አስታውቃለች። ከቅርብ ጊዜ ወዲህ ትኩረቱ በሶሪያ ስደተኞች ላይ ቢሆንም በዩናይትድ ስቴትስ የሚኖረው አፍሪካውያን ተስፋ የሚያደርጉት ከተገባው ቃል የአፍሪካ ስደተኞችም ተጠቃሚ ይሆናሉ ብለው ነው። ያም ሆኖ ግን በዩናይትድ ስቴትስ ያሉ አፍሪካውያን በአንድ ድምፅ እንዳይናገሩ አንድ መሰናክል አለባቸው። ኤሊዛቤት ሊ ከሎስ አንጀለስ ካሊፎርኒያ ያደረሰችን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ሎስ አንጀለስ ከተማ ጫፍ ላይ በሚገኘው የአፍሪካውያን ማህበረሰብ ቤተ ክርስቲያን አብዛኞቹ ከኮንጎ ዲሞክራቲክ ሪፑብሊክ የሆኑ ምእመናን ተሰብስበው ጸሎት ያደርሳሉ። ከእነዚህ ውስጥ አንድ ሦስተኛ የሚሆኑት ወደ ዩናይትድ ስቴትስ የመጡት በስደተኝነት ነው። ካሚሌ ቶቶ አፍሪካ ኒውዴይ የተሰኘው ድርጅት መስራች ናቸው። በስደተኛ መልክ ወደ ዩናይትድ ስቴትስ ለመግባት የማመልከቻው ሂደት ቀላል እንዳልሆነ ያስረዳሉ። አንዳንዴ ሂደቱ በጣም አስቸጋሪ ነው። በጣም ረዥም ከመሆኑ የተነሳ መቼ ጀምረህ መቼ እንደሚያልቅ እንኳን ማወቅ አትችልም። ቶቶ በመጪው እሁድ ወደ ቤተ ክርስቲያኑ ሄደው በጦርነትና ሁከት እየተሰቃዩ ያሉ ወገኖቻቸውን ለመርዳት የያዙትን ጥረት ለምእመናኑ ያስረዳሉ። there are militia groups all over the eastern part of congo but again when i say militia በመላው ምስራቃዊ ኮንጎ ግዛት ታጣቂ ሚሊሻ ቡድኖች አሉ። እዚህ ላይ ግን ሚሊሻ ስል ብዙ ጊዜ ሰዎች አይረዱኝም። ሁሉም ቦታ አይስል አለ ያልኩኝ እንደሆነ ግን ያኔ ይረዳሉ። አሁን ኮንጎ ውስጥ አልቃይዳና ታሊባን አለ ካልኩ ሰው ይረዳል። ይሄ ደግሞ ላለፉት ሀያ አምስት አመታት አገሪቱ ውስጥ ሲካሄድ ቆይቷል። የቤተ ክርስቲያኒቱ ቄስ ካሴሬካ ኮሶሞ ግን አፍሪካ ውስጥ በጦርነትና አመጻ እየተሰቃየች ያለች ሀገር የቶቶ ኮንጎ ብቻ አይደለችም ይላሉ። መላ አህጉሪቱ ማለት እችላለሁ፣ በከባድ ቀውስ ውስጥ ነው ያለችው። ስለዚህ አፍሪካውያኑ ህይወታቸውን ለማትረፍ እየሸሹ እያየ አለም አቀፉ ማህበረሰብ ለምን ብዙ ጊዜ አይኑን እንደሚሸፍን አላውቅም። ኢትዮጵያዊቷ ሳባ መስቀል ለረጅም ጊዜ የአፍሪካውያኑ ድምፅ ሆነው ቆይተዋል። ላለፉት 35 ዓመታት ስደተኞችን ሲያግዙና መንገድ ሲያሳዩ ነው ያሳለፉት። ሰለባዎቹ እንደ ማንኛውም ሰዎች ናቸው። ሀገራቸው ውስጥ መስራት አይችሉም፣ ይታሰራሉ፣ ስቃይ ይደርስባቸዋል። ስለዚህ እነዚህ የአፍሪካ ስደተኞች ወደ ዩናይትድ ስቴትስ የመምጣቱን እድል እንዲያገኙ ነው የምከራከረው። እንደ አውሮፓውያን ዘመን አቆጣጠር በያዝነው 2015 ዓ ምት ወደ ዩናይትድ ስቴትስ ከገቡ ስደተኞች አንድ ሶስተኛ ያህሉ አፍሪካውያን ናቸው። የቴሌቪዥን ፕሮግራም አቅራቢና የመጽሔት ዋና አዘጋጇ ፓሜላ አንቻንግ ትውልዷ ከካሜሩን ነው። ዩናይትድ ስቴትስ በመጪዎቹ ዓመታት የምትቀበላቸው ስደተኞች ቁጥር ከጨመረ ብዙ አፍሪካውያንም እድሉን ያገኛሉ ብዬ ተስፋ አደርጋለሁ። ትላለች። በኔው በራሴም ሀገር ጭምር በካሜሩን ሳይቀር ሰዎች ይገደላሉ፣ ይታረዳሉ። ቦኮ ሃራም በሰሜኑ ግዛት በኩል ሰርጎ ገብቶ ብዙ አሰቃቂ ድርጊቶችን ፈጽሟል። ያ ሁሉ የሆነ ግን ዛሬ ይበልጥ ትኩረት የሚሰጠው ለአውሮፓ የፍልሰተኞች ቀውስ ነው። የአፍሪካውያኑ አብይ ችግር ተዘንግቷል። ስለዚህ እንደሚመስለኝ እኛ እንደ አፍሪካውያን ችግሩን ማስረዳት ይጠበቅብናል። ጋዜጠኛ አንቻንግ ተስፋ የምታደርገው የአፍሪካውያኑ ስደተኞች ችግር እርሷ በምታዘጋጀው የቴሌቪዥን ፕሮግራም አማካይነት ይበልጥ ትኩረት ያገኛል ብላ ነው ይበልጥ ስለ ፍልሰተኞችና የአፍሪካ ዳያስፖራ የሚዘግበው መጽሔቷም በመሳሪያነት ሊያገለግል እንደሚችል ትገምታለች። ያም ሆኖ ግን የአፍሪካው ዲያስፖራ በአንድ ድምጽ ለመናገር ችግር አለው፣ ቀላል አይደለም ነው የምትለው። አፍሪካውያን አስተሳሰባቸው ጎሰኛ ነው። አስተሳሰባችን በአብላጫው በአካባቢያችን ላይ ይመሰረታል። ብዙ ተከፋፍለናል። አህጉራችን ውስጥ የደረሰብን ሽንፈትም ይኸው አስተሳሰባችን ያስከተለው ውጤት ነው። በአጠቃላይ አፍሪካውያን እንደ አንድ ቤተሰብ አይተያዩም። በዩናይትድ ስቴትስ በአንድ ድምፅ፣ ያም በአፍሪካውያን ድምፅ በአንድነት መስራቱ ይበልጥ ተመራጭ ነው ስትልም ካሜሩናዊቷ የቴሌቪዥን ፕሮግራም አቅራቢና የመጽሔት ዋና አዘጋጅ ፓሜላ አንቻንግ ትመክራለች። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ32 ደቂቃ የሆነ ነው። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ሰባት ሰዓት ተኩል መሆኑ ነው። ሐሙስ ህዳር 3 2008 ዓ ም ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እየተላለፈላችሁን ያለውን ስርጭት ነው እየተከታተላችሁ ያላችሁት። ናይልሳትም ላይ እንገኛለን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች። ካሊፎርኒያ ክፍለ ሀገር በሚገኘው ሳን በርናርዲኖ ትላንት ተኩስ ከፍተው 14 ሰዎችን ገድለው 17 ሰዎችን ደግሞ ያቆሰሉት ሰዎች ማንነት እንደታወቀ ባለሥልጣኖች ገልጸዋል። ተጠርጣሪዎቹ በዩናይትድ ስቴትስ የተወለደ የ28 ዓመት ዕድሜ ሰይድ ፋሩክ ና የ27 ዓመት ዕድሜ ወጣት ታሽፊን ማሊክ እንደሆኑ የፖሊስ ኃላፊው ጃረድ በርግን ገልጸዋል። የብሪታንያ የጦር አይሮፕላኖች ሶሪያ ውስጥ የአየር ድብደባ ጀምረዋል። ድብደባውን የጀመሩት የብሪታንያ ምክር ቤት አባላት እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ እንዲቻል የሀገሪቱ ስትራቴጂ እንዲሰፋ ዴቪድ ካምሩን ያቀረቡትን ሐሳብ ካጸደቁ በኋላ ነው። ዩናይትድ ስቴትስ ውስጥ እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉት ሰዎች ምን አይነት እንደሆኑ ለማወቅ የተደረገው አዲስ ጥናት መካከለኛ ዕድሜያቸው 26 ዓመት፣ 86 ከመቶ ወንዶች፣ ፕሮፓጋንዳውን ለማግኘትና ለማስፋፋት በአብዛኛው ትዊተርና በሌላ የማህበረሰባዊ ሚዲያ የሚጠቀሙ ከመሆናቸው ሌላ ብዙም የሚታወቅ ነገር እንደሌለ ይገልጻል። የቱርክ ባለሥልጣኖች እንደሚሉት የቱርክና የሩሲያ የውጭ ጉዳይ ሚኒስትሮች በአውሮፓ የጸጥታ ስብሰባ ጎን ዛሬ ተገናኝተው ተነጋግረዋል። ቱርክ ባለፈው ወር የሶሪያ ተዋጊ አይሮፕላን ላይ ቶክስ ከጣለች ወዲህ በከፍተኛ ደረጃ ሲነጋገሩ ለመጀመሪያ ጊዜ ነው። አመሰግናለሁኝ አዳነች ለዜናው። ክቡራትና ክቡራን አድማጮች፣ በነገራችን ላይ የስዊትዘርላንድ ፍርድ ሚኒስቴር የዓለሙን የእግር ኳስ ፌዴሬሽን በምህፃር ፊፋ ማለት ነው ምክትል ፕሬዚደንቶች አልፍሬዶ ሀዊትና ዮዋን አንጀልን እንደታሰሩ ዛሬ ገልጿል። ኢላማ ሲደረጉ የቆዩት የፊፋ ባለስልጣናት መካከል ነው እነዚህ ሰዎች የሚገኙት። ጊዜ ካለን ዘርዘር ያለ ዜና ወደፊት እናቀርብላችኋለን። ቀጥሎ ባህልና ማህበረሰብ ይቀርባል። በኢትዮጵያ አፍሪቃ ታሪክ ትውፈት ወይም ስማቸው ገና የሚነገረውና የሚነገረውና በአመዛኙ ከቀልድ ቀልድ ጨዋታ እስከ ፍልስፍና ረቂቅ እስከ አስተሳሰብ የተንጸባረቀባቸው ንግግሮች በተደጋጋሚ ይጠቀሳሉ። አለቃ ገብረሃና የአለቃ ገብረሃና ዛንታ በሚል ርዕስ በቅርቡ ለህትመት የበቃ መጽሐፍ ነው። የእኚህን ሰው ታሪክ መለስ ብለን እንድንጎበኝ መነሻ የሆነን የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ የመጽሐፉን ደራሲ መስፍን ሙላትን ጋብዞ አወያይቷል። የምሽቱን ቀዳሚ ክፍል እነሆ። አቶ መስፍን ሙላት የአለቃ ገብረሃና ዛንታ በሚል ርዕስ አዲስ መጽሐፍ ደርሰዋል። ከመጽሐፉ አንዳንድ ጭብጦችን እያነሳ እንነጋገራለን። እስኪ መንደርደሪያውን እናስቀድም። በመቅደሞ ይህ የአለቃ ገብረሃና ዛንታ መድብል ቁም ነገራቸው ሁሉ ከቀልድ የተቆጠረባቸው ታላቁ ሊቅ የአለቃ ገብረሃና ዛንታ ታሪክ ወይም ወግ ሲሆን በአፈ ታሪክ ቅብብል ከትውልድ ወደ ትውልድ ተላልፎ የመጡ ወጎች ስብስብ ነው ይላሉ። ከስንክሳርነቱም አለቃ ገብረሃና ከአእምሯቸው ወልደው ከአንድ በታቸው ተናግረው የኢትዮጵያ ሕዝብ ደግሞ በሞግዚትነት ተቀብሎ እየተንከባከበ ለአንድ መቶ ስድሳ ስምንት ዓመታት ያህል ጠብቆ ያቆየው ነው ይላሉ። አለቃ ገብረሃናን ሁላችን የምናውቃቸው እስኪ መስለን የቀልድ ለዛዎቻቸው ናቸው ቅርብ የሆኑት እርስዎ ግን ገፋ አድርገው ሌሎች ደራሲያንም ስለ ታሪካቸው ጽፏል፣ እንመለከታለን ስለ ሳቸው ሕይወት ታሪክ፣ ቋንቋ፣ ባህል ያነሳሉ። ለመሆኑ አለቃ ማን ናቸው? እርሶ ጥናትና መጽሐፍ ትረካ አለቃ ገብረሀና መግቢያው ላይ እንደተጠቀሰው ሌሎችን ደራሲያን እንደጠቀሷቸው ብዙ ጊዜ የምናውቃቸው በቀልደኝነታቸው፣ በፌዝ በተረብ እና በሀይለ ቃል ንግግራቸው ብቻ ነው። ጠለቅ ብለን ግን ስለ አለቃ ገብረሀና ታሪክ ስንመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካፈራቻቸው ታላቅ ሊቃውንት አንዱ ናቸው። ይሄ ሊቅነታቸውም በስራቸው ተገልጧል። በተለይ በሁለት ነገሮች፣ አንደኛው የስድ ንባብ ቅኔ የሚባለው ወይንም ስንቅ በአጭር ንግግር፣ እሱን የፈጠሩ ሰውዬ ናቸው። ለቀልብ የተቆጠረባቸውም ይህንን የአማርኛ ስድ ንባብ ቅኔ ስልት በመፍጠራቸው ነው። ሁለተኛው ደግሞ የዝማሜ ፈጠራቸው ነው። አንዳንድ ተአድሶ ጨምሮበታል ከውስጡ ይላሉ ፈጠራ ሳይሆን ተጨማሪ ነገር ነው የፈጠሩበት፣ ይላሉ። ግን የተለየ አድርገው የሰሩት ነው እና አለቃን ከዛ በላይ ነው ልናውቃቸው እና ልናያቸው የሚገባው በሊቅነታቸው፣ በተረብኝነታቸው እና በፌዘኝነታቸው ብቻ ሳይሆን። መልካም። አቶ መስፍን እንግዲህ እንዳስተዋወቁን የአለቃ ገብርሃና ታሪክ ከቀልዳቀልድ ለዛ፣ ከንግግሮቻቸው ከንግግሮቻቸውና ከወጎቻቸው ባሻገር በሰሯቸውም ታሪክ በሚዘክርላቸው ታላላቅ ስራዎቻቸው ማንነታቸውን በመጽሐፎ ይዘክራሉ። እስኪ ለሁሉም ቅርብ ከሆነው አለቃ በስፋት ከሚታወቁባቸው ቀልዳቀልድ ቀልድ ለዛ ያላቸው አነጋገሮችና ታሪኮች እንዲሁም እርሶ የስድ ንባብ ቅኔ ይሉታል ጨለፍ እናደርግ። ይህን መጽሐፍ ሲጽፉ የተለየ ስሜት ያሳደሩቦት አለቃ ታሪኮች፣ ገጠመኞች፣ አነጋገሮች ሊሆኑ ይችላሉ። እስኪ በእርሶ መጽሐፍ ከተተረኩ አንድ ሁለቱን ለማሳያ ያህል እናንሳና ጠለቆዳ ልቁም ነገሮች እንሻገራለን ያለቃ ገብረሃና በእውነቱ አብዛኛው ቁም ነገር አዘል የሆኑት ንግግሮች በእውነቱ ሁሉም የሚያስበስጡኝ ናቸው። በተለይ ግን ከሁለቱ ፈረንጆች ጋራ ያደርጓቸው የነበረው እሰጥ አገባ የበለጠ ይመስጠኛል። እነኝህን ሰዎች ያስተዋውቁን። ማናቸው? መቼ ነው ዘመኑ? በምን ጊዜ ነው ዘመኑ? ወደ አስራ ስምንት አርባ አንድ አርባ ሁለት አካባቢ ነው። አንደኛው ፕላውደን የሚባለው የእንግሊዝ ቆንሲል የነበረ ነው። ሁለተኛው ደግሞ ወታደሮችን ያሰለጠንላቸው የነበረው ዮሐንስ ቤል የሚባለው ሰው ነው እና እነዚህ ሁለት ሰዎች በቤተ መንግስት በነበሩበት ጊዜ በራስ አሊ ተወዳጅነትን ለማግኘት ፉክክር ያደርጉ ነበረ እና ይሄ ፉክክር በቤተ መንግስት አካባቢ ባሉት ሰዎች አፍ ውስጥ ይገባል። ሁኔታቸውን አይተው አልቃም ነገሩን አልወደዱትም። ራሳሊም ቢሆኑ ነገሩን አልወደዱትም። በእነዚህ በሁለቱ መካከል ያለውን ችግር ምንድን ነው እነዚህ ሰዎች ብለው ያነጋግሩ ነበር። ራሳሊና ገጹን እንኳን አሁን አላስታውሰውም። አንድ ጊዜ ምን ያደረገ ዮሐንስ ቤል ወታደሮችን አሰለጠነና ለህዝብ ትርኢት እንዲያሳዩ አደረገ። እና አለቃ ተጋብዘው በሚሄዱበት ጊዜ አለቃ እንዴት ይሄንን ዝግጅት እንዴት አዩት? ብለው ይጠይቋቸዋል። ራሳሌ አለቃም የዮሐንስ ሆነና አልጣመኝም አሏቸው። እንግዲህ የዮሐንስ ማለታቸው አንደኛ ዝግጅቱን ያዘጋጀው ዮሐንስ መሆኑን መግለጣቸው ነው። ሁለተኛ የተዘጋጀው መጠጥ በጣም ቀጠን ያለ ስለነበረ የውሃንስ ነው ብለው መናገራቸው ነበረ። እና በእነዚህ በሁለቱ ፈረጆዎች መካከል የነበረው ውይይታቸው አንዱ የሚመስጠኝ ነው። በዝግጅቶች በግብዣዎች ላይ የሚታዘቧቸው ድክመት ባዩባቸው ቦታዎች በቀልድ አቀልድ ለዛ የሚጠቁማቸው ቁም ነገሮች በስፋት የተጻፉ ናቸው። አሁን ያነሷቸው ሁለት የውጭ ሀገር ሰዎች የሚተረኩበት ምናልባትም ከዚህ ቀደም ከምናውቃቸው ለየት ያለ አለቃ ገብረሃና አንድ ማለዳ ቀደም ብሎ የገለጿቸው ባሻ ዮሀንስ ቤል የሰላም ጥበቃ ዘበኞችን ከሚያሰለጥኑበት እዳሪ መሬት ላይ የእንግሊዝ ሰንደቅ ዓላማ ተሰቅሎ ታየ። አለቃ ገብረሃና ጠዋት ከቤተ ክርስቲያን ሲመለሱ በረዥም እንጨት ሰንደቅ ላይ ዓላማ ታብቶ ሲውለበለብ ተመለከቱ። ተጠግተውም ሲያጠያይቁ ያን ያደረገው ቆንስላ ፕላውዴን ነው ሲሏቸው ቁጣ እንደ ዛር ውላጅ ሰፈረባቸው ይላሉ። በጊዜው ያደረባቸውን ቁጣ ይዘው እንደራሴውን ራስ አሊን ያነጋግሩ እንጂ በዛ አላቆሙም። ያ ውይይታቸው እንዲያውም የሰንደቅ ዓላማው ሀሳብ ውስጣቸው አድሮ የጦቢያን ሰንደቅ ዓላማ የማውለው ልብ ሀሳብ ይዘው ተመልሰው ወደ ራሳሊ መሄዳቸውን በመጽሐፎ ያሰፈሩት ትውፊት ይተርካል። የቀለምን ምርጫ ሳይቀር ሀሳብ የማቅረብ እድል ማግኘታቸውን ላለቃ ይሰጣል ትረካው። መረጃውን በጥናቱ ያገኙትን ጨምሮ እስኪ ያስረዱን፣ ይሄ ትልቅ የታሪክ አጋጣሚ ነውና። አዎ ይሄ እነሱ የራሳቸውን ሰንደቅ ዓላማ ይዘው ይመጣሉ በሄዱበት ሀገር ሁሉ እና በዛን ወቅት ዛ አዳሪው መሬት ላይ ወታደሮችን አሰልጥነው የማሰልጠኛው ምረቃ ከመደረጉ በፊት ነው ይህን ባንዲራ ሰቅሎ ያገኘው እና አለቃ በነገሩ አልተደሰጡት። ታሪኩ ላይ እንደሚገልጠው ራሳሊንም ሄደው ካነጋገሩ በኋላ ይሄ ሰውዬ ይህን ሰንደቅ ዓላማውን እየሰቀለው ከእኛ መሬት በላይ አድርጎ እሱን የበላይ ማድረጉ ነው አገሩን። ስለዚህ ለምንድን ነው ይህ የተደረገው ብለው ከቁጭት ነው የተነሱት። ስለዚህ እነሱ ይህን ማድረግ ከቻሉ እኛስ ለምን የራሳችንን ሰንደቅ ዓላማ አናውለበልብም? ከዚያ ቀደም አልነበረም የኢትዮጵያ ሰንደቅ ዓላማ፣ የአንድ ጊዜም ሰንደቅ ዓላማ አልነበረም። ታሪኩንን እንዳለኛው መቼ ነው ይህ ዘመን? ከአስራ ስምንት አርባ በኋላ ነው። አስራ ስምንት አርባ ዓመተ ምረት ነው አለቃ አለቃ ተብለው የተሾሙት ከ አርባ ሶስት ና እስከ አርባ አራት ባለው ጊዜ ነው ያው አርባ አምስት ዓመተ ምረት ራስ አሊ ይወርደዋል። ስለዚህ ከአስራ ስምንት አርባ እስከ አርባ ሶስት ባለው ጊዜ ነው ምናም ያን ሀሳብ ይዘውላቸው ይቀርባሉ። ራስ አሊ የሚቀበሉትና የኢትዮጵያን ሰንደቅ ዓላማ እርሳቸው በገለጿቸው ሶስት ቀለማት መጽሐፉ በሚጣፍጥ ቋንቋ የቀለማቱን አገላለጽ ሳይቀር የሚተርከው ያ ሰንደቅ ዓላማ እንዲውለበለብ ይበቃል በታሪኮ። አዎ እንግዲህ የአለቃ ከቀልደኝነትና ከፌዝ ባሻገር ሊቅ መሆናቸው የምናውቀው በእንደዚህ በእንደዚህ አይነቶቹ ታሪኮቻቸው ነው። በቤተ ክርስቲያን ትምህርት በጣም የበሰሉና የነጠቁ ሰው ናቸው። መልካም። በእርግጥ ይሄ ሁሉ ታሪክ የእሳቸው ነው ወይ ብሎ ለሚጠይቅ ሰው ስለ ሼክስፒር ሲነገር በአስራ አራተኛው ክፍለ ዘመን ተሰሩ የሚባሉ ታሪኮች በአለም ዙሪያ ተሰራይተው ዛሬ ድረስ እንመለከታቸዋለን። በእርግጥ ሼክስፒር አንድ ሰው ነው የሚለው ጥያቄ ዛሬም ያነጋግራል። ሌላ ቀርቶ ሼክስፒርን የሚያጠኑ ሰዎች እንኳን እንደ ሙያ የሚሰለጥኑበትም ዘርፍ ሆነዋል። ስለ ቲያትር ሲነገር የሼክስፒር ቀድሞ ፈጥኖ የሚመጣ ሰው ነው። አለቃ ገብረሃናም በራሳቸው መንገድ በኢትዮጵያ ውስጥ የገነነ ስፍራ አላቸውና። በእርግጥ የሳቸው ታሪኮች ናቸው እነኚህ ሁሉ ወይስ እሳቸው ገነው ስለወጡ ብዙዎቹ ታሪኮች ለእሳቸው ይሰጡ ይሆን? እስኪ የእርሶን ምልከታ አድማጮች የአለቃ ገብረሃና ዛንታ በሚል ርዕስ በቅርቡ ለህትመት በበቃው አዲስ መጽሐፍ ዙሪያ አሉላ ከበደ ከመጽሐፉ ደራሲ ጋር የጀመረው ጎወጋላ በቃም በመጪው ሳምንት ይቀርባል። ለአሁን ግን እንግዳውን አቶ መስፍን ሙላትን እናመሰግናለን። ወደ ተከታዩ የምሽቱ ዝግጅት እንሸጋገር። የተፈጥሮ አካባቢ ሳይንስና ህይወት የማይጠቀም እርሻ የእንስሳት መኖ ማምረት የሚቻልበት ዘዴ ተግባራዊ መሆን ጀምሯል። ይህን ዘዴ ያስጀመረው ዋይቢ የእጽዋት ማይክሮ ፕሮግሬሽን የተባለ ድርጅት ሲሆን ምርቱ በተለይ በአሁኑ ሰዓት በድርቅ ምክንያት ስለተጎዱ የኢትዮጵያ አካባቢዎች እንደ አንድ ጥሩ አማራጭ ሆኖ ቀርቧል። ዝግጅቱ ዝግጅቱ የግርማይ ገብሩ ነው። የድርጅቱ መስራችና ስራ አስኪያጅ ራሳቸውን በማስተዋወቅ ይጀምራሉ። እሺ በመጀመሪያ የተሰጠኝ እድል ላመሰግን ወዳለሁ ያለንበት ካምፓኒ ዋይቢ የእጽዋት ማይክሮ ፕሮፓጌሽን ፒኤልሲ የሚባል ካምፓኒ ነው። ስሜ ባህል አብርሃ ባህል ይባላል። የዚህ ድርጅት መስራችና ዋና ስራ አስኪያጅ ነኝ። ይህኛው ድርጅት ዋናውን እንደ አላማ ይዞ የተነሳውን የእንስሳ መኖ ያለ አፈር ተሰርቶ ወደ ተጠቃሚው ማቅረብ ነው። ይህ ቴክኖሎጂ ከሌሎቹም ለየት የሚያደርገው አፈር ሳይጠቀም የሚሰራ ቴክኖሎጂ መሆኑ ነው። በሀይሉ አብርሃ፣ አፈር ማይጠቀም እርሻ ምን ማለት ነው? በምን መልኩ ነው አፈርን ሳትጠቀሙ ምርትን ማምረት የምትችሉት? በተለየ እንስሳትን ምን ነው? አብዛኛው ጊዜ ያለ አፈር እርሻ መስራት አይቻልም የሚል አስተሳሰብ በብዙ ሰው ያለ ነው። ግን በአሁኑ ዘመን ቴክኖሎጂ በፈጠረው ያለ አፈር እርሻ መስራት እንደሚቻል ማሳያ የሆኑ ሙከራዎች አሉ። አፈር ሳይጠቀም እርሻ በምንሰራበት ጊዜ አፈር ሊሰጠው የሚችል ማንኛውም የምግብነት ይዘት ያላቸው እኛ በፈሳሽ መልክ ነው የምንሰጠው። ይህ በምንሰጥበት ጊዜ የምንሰራው ስራ በግሪን ሃውስ ስለሆነ ትንሽ የሙቀት መጠን የካርቦን ዳይኦክሳይድ መጠን በማቀናጀት ፈጣን የሆነ እድገት እንዲኖረውም ያለ አፈር እንዲያድግ በትንሽ ውሃ የምንሰራው ቴክኖሎጂ ነው። ለመሆኑ ድርጅቱ መቼ ነው የተዋቀረው? በኢትዮጵያ ደረጃ እስካሁን ድረስ ምን ሰራችሁ? ድርጅቱ ተቋቋመ በ2006 መጨረሻ አካባቢ ነው። አሁን ሁለተኛ ዓመቱን ይዘዋል። የነበረበት እንቅስቃሴ ስናይ በመጀመሪያውን ቴክኖሎጂን ወደ ተግባር የማስገባት ስራ በጣም ብዙ የተካሄደበት ስራ ነው። ከዚህ በተጨማሪ ወደ ተጠቃሚውን ለማቅረብም ይህ እንስሳ መኖ ነው ያለ አፈር ሊያዘጋጅ የሚችል ግሪን ሀውስ ማዘጋጀትና ወደ ተጠቃሚውን ማምረት የሚችልበት እድል ፈጥረናል። ከዚህ ባለፈ ተጠቃሚውን የሰጠን አስተያየት ግምት ውስጥ በማስገባት በሰፊውን እንድንሰራው እድል ከፍቶልናል ግን የኛው ድርጅት ይህ እንስሳ መኖ በሚሰራበት ጊዜ በብዛት የሚሰራውን በትግራይ ክልል ነው። በአለም ደረጃም በተካሄደው ውድድርም ምርጥ ፈጠራ ተብሎ ተሸልመዋል። መቼና የት? ሞሮኮ በተካሄደውም በዩኤስ አሜሪካ በሚዘጋጀው የዓለም የፈጠራ ውድድር በተካሄደበት ጊዜ ነው በሁለት ሺ ሰባት ምርጥ ፈጠራ ተብሎ ተሸልመዋል። ብዙ ተጠቃሚዎች እንኳን ብናፈራ ግን ከትግራይ ወጥቶ በሌሎች አካባቢዎች የተስፋፋበት እድል አልተፈጠረም። ለዚህኛው እንደ ምክንያት ልናይ የምንችል አንዱን ይሄኛው ቴክኖሎጂ ለማስፋፋት አቅሙም አልነበረም። ከዚህ አንጻር ይህኛው ቴክኖሎጂ እዚህ ተላምዶ በእያንዳንዱን የአገሪቷን አካባቢዎች እንዲስፋፋ የኛ ራዕይ ነበር። ይህኛው ራዕይ እውን ለማድረግ ግን በተወሰነ ደረጃ ይሄኛው እንቅስቃሴ በሰፊውን መስራትና ወደ ተጠቃሚ መድረስ ስለነበረብን ይሄኛው ከደረስም በኋላ አሁን በተፈጠረው የድርቅ ሁኔታ ይህኛው ቴክኖሎጂ ሌሎች ክልሎችም ተጠቃሚ ሊያደርግ ስለሚችል እነሱ ባሉበት ቦታ ይህኛው ቴክኖሎጂ በመስራት ተጠቃሚ ማድረግ የምንችልበት እድል እየፈጠር ነው ያለ። ነው መቀሌ ከተማ ውስጥ ቀበሌ 06 በላስቲክ የተሸፈነ ግሪን ሀውስ የምትሉት ውስጥ ነው ያለ ነው። እዙ ያለው በተጨባጭ በሙያችሁ የምትሰሩት ስራ ምንድን ነው? እንዴት ነው የምታፈሩት? አንዱ ምንድን ነው አፈር ሳይጠቀም የሚሰራ ቴክኖሎጂ ነው ብለናል። ሁለተኛ በእድገት ስናየውም ከዘጠና ቀን የሚፈጀው የነበረውን ወደ ሰባት ቀን በማውረድ በሰባት ቀን የሚደርስ መሆኑ ፈጣን የሆነ እድገት አለ። ሁለተኛውን በትንሽ ውሃ የሚሰራ መሆኑ ነው። በሶስተኛ ስናየው በትንሽ ቦታ ብዙ ምርት የሚሰጥ ነው። ለአብነት በምናይበት ጊዜ በአንድ ቀን ስድስት ኩንታል በአምሳ ሜትር ስኬር የማምረት አቅም አለ። ይህኛው በምታይበት ጊዜ አሁን ግሪን ሀውስ በምታይበት ጊዜ ሸልፎች ነው ያለው። ከእንጨት የተሰሩ መደርደሪያዎች አሉ። መደርደሪያዎች ነው ያሉ። እነኚህ መደርደሪያዎች ብዙ ትሬዎች አሉት። ሳህን ነገር አለው። አዎ እነኚህ ሳህኖች ናቸው። በዛኛው ነው የሚሰራ። አሁን ይሄኛውን አረንጓዴ እርጥብ መኖ ነው የምናዘጋጀው እዚህ ጋር ና። በትንሽ ውሃ፣ በትንሽ ቦታ፣ ያለ ምንም አፈር ብዙ ሊያመርት የሚችል ቴክኖሎጂ ነው። አሰራሩን ስናየው መጀመሪያው ዘር ነው የምንጠቀመው ይህኛው ዘር የራሱ ስቴፖች አሉ የሚያልፍበት በሰባት ቀን ወደ ተጠቃሚውን የሚደርስበት እድል አለ። በሀይሉ አብርሃ ይህ እናንተ የምታመርቱት ወይም ደግሞ የምታበቅሉት፣ በተለይ ደግሞ በሰባት ቀን ይደርሳል ብለው ያሉኝን የሳር ዘር ተፈጥራዊ ይዘቱ ምን ያህል ነው? በዚህ ቴክኖሎጂ ያለ አፈር የሚዘጋጅ የእንስሳ መን ነው፣ ሙሉ ለሙሉ ተፈጥራዊ ነው። ተፈጥራዊ የምንልበት ዋና ዓላማ ምንድን ነው? አፈር ሊሰጠው የሚችል ስለምንሰጠው ከዚህ ውጭ እዚህ ጋር የሚጨመር ምንም ኬሚካል የለም፣ ተፈጥራዊ ነው። ከዚህ ባለፈ ለእንስሳትም የሚሰጠው ጠቀሜታ ስናይ አንድ የወተት ምርት ይጨምራል፣ የወተት ይዘቱም ከፍ ያደርገዋል። በማደለብ የተሰማሩ ባለሀብቶችም ፈጣን የሆነ የማደለብ ውጤት ያገኛሉ። በዶሮ የሚሰማሩ በተመሳሳይ የአስኳላ ቀለም የመቀየር፣ እርስ በራሳቸው እንዳይበላሉ የማድረግ እድሎች አለ። አረንጓዴ እርጥብ መን ነው። አንድ በፕሮቲን ይዘቱ ከፍ ያለ ነው። በቀላሉ የሚበላና ዳጀስት የሚሆን መሆኑ ተመራጭ እንዲሆን እድል ይከፍትለት። በኢትዮጵያ ውስጥ በአሁኑ ሰዓት ካጋጠመው የዝናብ እጥረት አንጻር ስናየው በተለይ በድርቅ የተጠቁ አካባቢዎችም ስላሉ ይህ ቴክኖሎጂ ወደ ቦታው ድረስ ሄዶ ገበሬው ድረስ ዘልቆ መስራት ይቻላል። ከቅርበቱ አንጻር እስኪ ለገበሬው ካለው ቅርበት አንጻር ይህኛው ቴክኖሎጂ እዚህ ጋር ተወስኖ የሚቀር አይደለም። እንዲህ ስንል ምንድን ነው አንድ በየተለያዩ ቦታዎች ይህ ቴክኖሎጂ በቀላሉን ሰርተን ወደ ተጠቃሚውን የምናደርስበት እድል አለ። ከዚህ በፊት እዚህ የተወሰንበት ዋና ዋን አላማ እዚህ ጋር ማላመድ ስለነበረብን ይሄኛው ቴክኖሎጂ በተወሰነ ደረጃ ወደ ተጠቃሚ መድረስ ስለነበረበትና ና ከተጠቃሚን የሚሰጡን አስተያየት ሰብስበን ወደ ተሻለ ነገር ከፍ ለማድረግ ካለን ጽኑ ፍላጎት ነበር። አሁን ካጋጠመው የድርቅ አንጻር ስናየው ግን ይሄኛው ቴክኖሎጂ በየቦታው ድርቅ ባጋጠሙ ቦታዎች ተተክሎ መስራት የሚቻልበት እድል አለ። ይሄኛው ደግሞ ተመራጭ ያደረገዋል። ምክንያቱ አንድ የእንስሳ መነው አቅርቦትም የለም፣ አቅርቦትም ቢኖርም የማጓጓዣው ወጪውን በጣም ከፍ ያለ ነው። ሁለተኛ፣ በቀላሉም በትንሽ ቦታ በብዙ ኩንታሎች በቀን ማምረት ስለሚቻል ለተጠቃሚውን ለማድረስና ውጤት ለማስገኘት በቀላሉን ተደራሽ አድርጓል። እስኪ በአሁኑ ሰዓት ምን ሰራችሁ? በተግባር የተሰራ ነገር አለ? ወደ ገበሬው የደረሰ ነገር አለ? ምንድን ነው የተመረተው ነገር እስኪ ካለ። በተጨባጭ አንድ ለመቶ ሞዴል አርሶ አደሮች ስልጠና ሰጠን፣ ተጠቃሚዎች እንዲሆነ አድርገናል። ከዚህም በተጨማሪ ከክልል ትግራይ ግብርና ቢሮ በመተባበር አንድ መቶ ኩንታል በወር በማምረት ለተጠቃሚ አዳርሰናል። ከትግራይ ክልል ወጣ ብላችሁ በአማራ ክልል እንዲሁም በአፋርና በኢትዮጵያ ሶማሌ እንዲሁም በሐረርጌ አካባቢ በድርቅ የተጎዱ አካባቢዎችን ሄዳችሁ አምርታችሁ ወደ ገበሬው ለማቅረብ ምንድነው የሚያግዳችው ወይም ደግሞ ምንድነው የሚያስፈልጋችው? የሚያግዱን ብዙ ነገሮች አሉ። የእኛ ስራ ይህኛው ቴክኖሎጂ ፈጥሮ ወደ ተጠቃሚ ማድረስ ነው። ሄዶ ማድርገና ከዚህ ባለፈ ወደ እያንዳንዱ ተጠቃሚ ለማድረስ ብዙ መንገዶች ያስፈልጉታል። አንዱን እዚህ ጋር የሚመለከተው ሁሉም ተሳታፊ መሆን መቻል አለበት። ባለሀብቱም፣ መንግስትም፣ መንግስታዊ ያልሆኑ ድርጅቶቹም እንዲሁም ተጠቃሚው ጭምር እዚህ ጋር ተሳታፊ መሆን አለበት። ይህኛውን ሳይኖር በሐረርጌም፣ በሶማሌ፣ በአፋርም እንዲሁም በአማራ ለመድረስ በጣም ከባድ ነው። በየአካባቢው በምንሰራበት ጊዜ ከአካባቢው ሰውን በመውሰድ በቀላሉ አሰልጥና የማስገባት እድሎች አለ። እዚህ ጋር የሚመለከታቸው አካል በተቀናጀ መልክ መስራት አለባቸው ብዬ አስባለሁ። እዚህ ጋር እያንዳንዱ ርብርብ ቢያደርግ እጠይቃለሁ። በኃይሉ አብረሃ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ ይህ እድል ስለተሰጠኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዲሞክራሲያዊት ኮንጎ ሪፐብሊክ፣ በቪየትናም፣ በሶሪያ፣ በኢራንና ሌሎች አገሮች ጋዜጠኞች ዛሬም የጥቃት ኢላማ ናቸው፣ የንግግር ነጻነት አደጋ ላይ እንደወደቀ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ለጋዜጠኞች መብት የቆመው አለም አቀፍ ድርጅት ሲፒጄ እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ብቻ በአለም ዙሪያ ከ60 በላይ ጋዜጠኞች ተገድለዋል፣ በብዙ መቶዎች ታስረዋል፣ በርካቶችም የገቡበት አልታወቀም። ሌላው ለጋዜጠኞች መብት የቆመው ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ መንግስታት የጋዜጠኞችን ድምፅ ለማፈን የሚጠቀሙባቸው መንገዶች ሳንሱርን፣ ወከባን፣ መንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ላይ የሚጣሉ ገደቦችንና የፖለቲካ መሪዎች በግልጽ የሚሰነዝሯቸውን ዛቻዎች ይጨምራል ይላል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የህዝባዊ ዲፕሎማሲና የህብረተሰብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲንግል የንግግር ነጻነት የሰብአዊ መብቶች ሁሉ መሰረት ነው ያሉበትን በቅርቡ በኒውዮርኩ የኮሎምቢያ ዩኒቨርስቲ ያሰሙትን ንግግራቸውን ዋቢ ያደረገው ርዕሰ አንቀጽ አያይዞም በዚያ ነጻነት ላይ የተደቀኑ ፈተናዎች ባለፉት አስርት ዓመታት ከታዩት አሁን ይበልጥ ስር እየሰደዱና እየበረቱም መጥተዋል ሲሉ የቀድሞው ጋዜጠኛና የዛሬው ረዳት የውጭ ጉዳይ ሚኒስትር የሰጡትን አስተያየት ያጠናክራል። ሚስተር ስቲንግል ሶስቱ ፈተናዎች ግጭቶች ባሉባቸውና ሌሎች አካባቢዎች ጋዜጠኞች የሚደርስባቸውን የአካል ጉዳት አምባገነን መሪዎች ባሉባቸው አገሮች የሚታየውን በየዕለቱ እየጠበበና እየኮሰመነ የሚሄድ የዜጎች የመናገር ነጻነት እንዲሁም እየገነነ የመጣውን የተዛባ መረጃ ስርጭት ይዘረዝራሉ። ቀደም ሲል እውነትን ፈትሸው የሚያወጡ ጋዜጠኞች የተሻለ መንገድ ነበራቸው ያሉት ረዳት የውጭ ጉዳይ ሚኒስትር ስቲንግል ይህ አሳሳቢ ሁኔታ የዩናይትድ ስቴትስ ዲፕሎማቶች በዓለም ዙሪያ ከሚመለከታቸው መንግስታት ጋር አጽንኦት ሰጥተው የሚንቀሳቀሱበት ጉዳይ መሆኑንና ለዲጂታልና አካላዊ ጥበቃ እንዲሁም ለማኅበረሰባዊና ስነ ልቦናዊ እንክብካቤዎች እገዛ ከምታደርገው በተጨማሪ ለጥቃት ለተጋለጡ የሲቪል ማኅበራትና ነጻ ጋዜጠኞች ስልጠና፣ አስፈላጊ መሣሪያዎች እንዲሁም ለኢንተርኔት ነጻነትና ሌሎች ፕሮግራሞች ማስፈጸሚያ የሚውል ከአንድ መቶ ሚሊዮን ዶላር በላይ ማውጣቷን አስረድተዋል። ከ አንድ መቶ ሚሊዮን ዶላር በላይ ወጪ ማድረጓን አስረድተዋል። የፕሬስ ነጻነት በሚረጋገጥባቸው መንገዶች መርዳት የዩናይት ስቴትስ የውጭ ፖሊሲ ቁልፍ አካል መሆኑን ያመለከቱት ርዳት የውጭ ጉዳይ ሚኒስትሩ አክለውም በአሸባሪ ቡድኖችና አምባገነን መንግስታት በተመሳሳይ የሚፈጸሙትን የተዛቡና የሐሰት መረጃዎች እንዲሁም የፕሮፓጋንዳ መልእክቶች ስርጭት ለመቋቋም አገራቸው በመረጃ የተደገፉ መልእክቶችና እውነት ጎልቶ የሚሰማበት ምህዳር እንዲረጋገጥ እንዲሁም በዓለም ዙሪያ የሚገኙ ነጻ መገናኛ ብዙሃን ይረዱ ዘንድ በተነሳሳ ገቢር ትንቀሳቀሳለች ብለዋል። ለዚህም ዋናው ምክንያት አሉ ስቲንግል ለዚህም ዋናው ምክንያት ጋዜጠኞች ለሁላችንም ለዜጎች በሙሉ ስለ አገሮቻችንና ስለ መንግስቶቻችን ምንነትና አሰራር እውነቱን እንድንረዳ እድል ይፈጥሩልናል። ይህም መልካምና ጠንካሮች ያደርገናል ሲሉ የዩናይት ስቴትሱ ሲሉ የዩናይትድ ስቴትሱን ፕሬዚዳንት ባራክ ኦባማን ዋቢ ያደረጉበትን በመጥቀስ የዕለቱ ርዕስ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ደግሞ ከእናንተው ከደረሱን አስተያየቶች ጥቂቶችን እናሰማለን። በመጀመሪያ ይህንን እድል ሰጣችሁን እያመሰገንን አሁን በቅርቡ በአዲስ አበባ ውሃና መብራት የለም እንዲሁም በሐዋሳ እዚህ ሳምንት ውሃ መብራት የለም። ይህንን አስመልክታችሁ ምንም ያላችሁት ነገር የለም። ከሌላ ማስ ሚዲያ ሰምተነዋል። እንደገና ደግሞ ከትናንትና ወዲያ በጣሀታ እስር ቤት ማለትም በጎንደር ጣሀታ እስር ቤት ተቃጥሎ እንደነበረ ሰምተናል። ይህንንም አልዘገባችሁም። ምን ሆናችሁ? እባካችሁ ግልጽ ሆናችሁ የሁሉንም አንድ ላይ ሳስሙን እና መስብ ብሎታለን። ታደሰለን ከዚህ ከአሜሪካ ሰላም ቪዎች በትናንትና ምሽት ባቀረባችሁ ፕሮግራማችሁ ላይ ኦፌኮ የአዲስ አበባንና የኦሮሞያን ክልል የተቀናጀ ማስተር ፕላን በመቃወም የሰጠውን ጋዜጣዊ መግለጫ አስደምጣችሁናል። ይህንን ማስተር ፕላን መቃወም ለኦሮሚያ ህዝብ እንዲሁም ለአዲስ አበባ ህዝብ ቅን ከማሰብ የመጣ ነው ብሎ ማሰብ በጣም ይከብዳል። የአዲስ አበባ ማደግ በአካባቢው ያሉትን የኦሮሚያን ከተሞች የሚያስተሳስር ካልሆነ ፋይዳ የማይኖረው ጉዳይ አዲስ አበባ በተናጠል ለብቻዋ ከኦሮሚያ ሕዝብ ጋር ልዩነት እንዲኖራት የሚደረግ ስውር ዓላማ ከሌለው በስተቀር የቦጂ ድርመጅና የነጆ ሕዝቦች በዚህ ላይ ተቃውሞ ካላቸው ሀሳባቸው ሊፈተሽ የሚገባው ይመስለኛል። አሁን በትክክልም በህጋዊነት ሽፋን የተቋቋመው እና የሚንቀሳቀሰው ኦፌኮ ግልጽ የሆነ የሆነ ግን ዓላማ የማስፈጸም ምልክትና አዝማሚያ የታየበት መሆኑ ከሰጠው መግለጫ መመልከት የከተሞች የኢንፍራስትራክቸር ትስስር ከተለያዩ የሰለጠኑ የዓለም ከተሞች በተለይም እነሱ ማስጠንቀቂያ ከሰጧት የፈረንሳዊ አይልዮ ከተማና ና የፓሪስ ትስስር መረዳት የሚችሉ ይመስለኛል። የአዲስ አበባ ከተማ አጎራባች ከተሞች እንደ አዲስ አበባ አይዘምኑ ማለት እውነት ለህዝብ ማሰብ ነው? ለኦሮሚያ ህዝብ አስበው ነው? የፌዴራል መንግስቱም እነዚህን ይህን ዓላማ የሚቃወሙትን እነ ዶክተር መረራን በፓርላማ ጠርቶ የኦሮሚያ ክልል በጨፌ ኦሮሚያም ጠርቶ ምን ያህል ሀሳባት ዓላማቸው ህዝብን እንደማይወክል አቅርቦ መጠየቅ ይኖርበታል። ክቡራትና ክቡራን አድማጮች ዝግጅታችን አሁን ወደ መጠናቀቁ ነው። ዝግጅታችን እስከ ምሽቱ አራት ሰዓት ተኩል በትግርኛ ዝግጅት ይቀጥላል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን እንዲሁም ፕሮግራሙ በመራችልን ብራን ኃይሉ ስም እንሰናበታለን። ጤና ይስጥልኝ። ደህና አምሹ። Yo man